ከማህበረሰብ ለማህበረሰብ በቀዳሚዎቹ ሁለት ክፍላት የግለ ህይወቱን ትረካ ከውልደት እስከ ስደት እያወጋን ድምፃዊ ኤልያስ ክዊ የማነ የመቋጫ ወግ መነሻው ከሀገረ ኒውዚላንድ የዳግም ሰፈራ አዲስ የህይወት ጉዞው ነው። ኒውዚላንድ በጣም ቆንጆ ሀገር ነው። ስድስት ሳምንት ነው የተቀመጥነው ሀገሩን ለመልመድ ካምፕ ውስጥ በቆያ፣ ከዛ ከካምፕ ወጥተን የአፍሪካ የኮንጎ ባንዶች ነበሩ፣ ከእነሱ ጋር መጫወት ጀመርኩ። ሙዚቃ ስፖንሰር አገኘሁና ኔልሰን የሚባል ቴምፖራሪ ሚውዚክ ኮሌጅ አለ፣ እዛ ገባሁ። በንግሥት የተዋፈንድ የሚደረግ ነው እዛ ኦልሞስት ወደ ሁለት ዓመት ምናምን ዲፕሎማ ኮንተምፕራሪ ሚውዚክ። እዛው እያለሁ አፍሮኬም የሚባል ባንድ አቋቋምኩኝ ትምህርት ቤት ውስጥ። ያ ባንድ ከኔ ጋር እየዞረ ይሰራ ነበር። ከዛ በኋላ ወዴት ነው? ይሄን ነው፣ ጥሪ መጣ። ሁለት ካርድ አገኘሁ። ማን መጡ? ማይክል ጃክሰን። ማይክል ጃክሰን ኦክላንድ ነው የሚያሳየው። እኔ ከነሰል መሄድ ነበረብኝ እና አንድ ቀን ገብቻ አየሁት። የሁለተኛው ቲኬት ደግሞ ቀን አለ። ምን ሀሳብ መጣልኝ፣ ለምን ላይ ለማይክል ጃክሰን ስጦታ አንሰጠውም። ምን አይነት ስጦታ አሰብክ? ኩል ነገር ነው ሁልጊዜ ሰውዬውን አይደለም ታርጌት የምታደርገው። የፓብሊክ ሪሌሽን ሰውዬ አለ ጃሬድ የሚባል በሱ በኩል አልማዛ ቶምሳ፣ ውቢት ኢትዮጵያ እሱንና አንድ የእንጨት ሚዶ። ሚስቱ አርግዛ ነበር ደቢ የምትባለዋ። ጻፍ ኩለት ከኋላ ማይክል ጃክሰን በኢትዮጵያ ረሃብ ጊዜ ስላደረግከው ሁነታ በጣም እናመሰግናለን። ኢትዮጵያ በጣም ይወዳል እና ለዛ ምስጋናችን መግለጫ እንዲሆን የውቢት ኢትዮጵያን እና ልጅ ደግሞ አፍሪካዊነቱ እንዳይረሳ ሰዎችን የሚዱ አብረን እንችላለን የሚል ነው። በኢትዮጵያ አንድ ጓደኛ የነበር ሞተ፣ ነፍሱን ይማርና ሄድን። ካልተን ነው ያረፈው። ከፊት ለፊት በቃ ሰው በሙሉ ግጥም ብሏል። አንተ ፓብሊክ ሪሌሽን ፈልገን ብላ በጀርባ ወሰደች። ሄድን ሰው ይመጣ ነገር ነው ስጦታ ፍቅር የተነሳን ኢትዮጵያን በዚህ በዚህ ዘመን ውስጥ በ1977 ማማ ላይ ለእኛ ብሎ የሰራው ነገር ልባችንን ስለንካ ወይ ስጦታ ለማበርከት ነው። ሁለተኛውን ሾ አየሁትና በማግስቱ በረሬ ነው ወደ ቤት ሄድኩት። በቃ ፖስታ በገባ ስለዚህ ማይክል ጃክሰን እንደርሶታል። በተዘዋዋሪ አንድ ትልቁ ነገር በህይወት ውስጥ በጣም የተደሰትኩበት ፓርት ውስጥ ነው። በቃ ከዛ የተነሳ አልበም ተሰራ። አስራ ስድስት ሀገሮች ደግሞ የሚሰሩት አልበም ላይ አንዱ ዘፈን ይኔ ነው እዛ ውስጥ ገብቷል። ከአሁን ስር ከፍለኝ ብር በከፍለኝ ብር አልበም ሰራው ማለት ነው። አዲስ የሚባል የመጀመሪያው አልበም አለ። ምን አይነት ነበር የዛን ጊዜ ስቀረጽከው? እዚኛው እንትን ላይ አለ። አራቱ ምናምን አሉ። በቃኝ መቃኝ የሚለው ራሱ ለየት በሚል ነው። በቃኝ በቃኝ በቃኝ the time, the time. አዲስ አበባ ለምሳሌ ራሱን የቻለ ነው። አዲስ አዲስ አዲስ አዲስ አዲስ አዲስ አዲስ አበባ ምናምን የሚል ነው ዜማው። ከዛ ጋር የተያዘ ነው። አዲሱ ላይ አለ ማለት እዛ ላይ የተጨምረ ነገር አለው ማለት ነው። ከዛ ውጭ ሲሲ ሲሲቲ ስገሪገሪ እነሱ ተሻሽለው ምናምን የተሰሩ ነገሮች ናቸው። ሌላ የወስት አፍሪካ ዘፈኖች አሉ። እሱ ተሰርቶ ከዛ በኋላ ወደ ወልጊተን ተመለስኩ። ፕሮሞተር አገኘው። ጉድ ሞርኒንግ ኒውዚላንድ ላይ ቀረሁ ተለቪዥን፣ ጣቢያ ነው። በቃ አንድ ኢትዮጵያ ለመጀመሪያ ጊዜ የአፍሪካ ሲዲ ሆነ። እነዛ ኮንጎዎች ሀያ ምናምን ምናምን ተጫውተዋል ግን አልበም የላቸውም። ተከፈለኝ። ለዛም እንደገና አርካይቭ ውስጥ ተቀመጠ፣ እዛ ሀገር ላይ ማለት። እንግዲህ ከዛ በኋላ ምንድን ነው የተፈጠረው? በጣም ስለተደሰርኩኝ ባንጂ ጃምፕ የሚባል ነገር ታውቃል? ይሄ እግርን ትታሰርና ከድልድይ ላይ ምናምን ትወረወር። ኒውዚላንድ ውስጥ በጣም ፖፑላር ነው። እንደገና ደግሞ ሴፍ ነው። በዓለም የመጀመሪያው እዛ ዘለልኩኝ። እጅ እግሬን ታስሬ ከደፊት ለአጋጣሚ የሆነ ኬኒ ሮጀርስ ካንትሪ ሚዚክ ተጫዋች እሱ ነበር። ከዛ በቃ ተመልሽ የመጣው ጓደኛ ኦክላንድስ ሬስቶራንት ይከፍት ስለነበረ እዛ ላይ አካፔላ እንድሰራ አካፔላ ማለት ያለ ሙዚቃ የሚሰራ ነው። ሲያታሽጫወተአል የልቤክ

ት ትቅር ወረተኛነች አታውቅ ፍቅር ኩሪ ኩሪ ኩሪ ኩሪ ግድለ አንቺ ብቻ አልተጀመረም። ከዛ በኋላ ወማድ የሚባል በዓለም አቀፍ ደረጃ ትልልቅ አርቲስቶች ያሉበት ፌስቲቫል አለ። በየሁለት ዓመቱ በዓለም የሚከበር የኒውዚላንድ ሁለተኛው ወማድ ላይ ተጋበዝኩ። እዚህ አውስትራሊያ ምስት ይካሄዳል። አድላይድ አድላይድ የሚካሄደው ማለት ነው። እዛ ናይንቲ ሰብን የተጀመረው ከዛ እዚህ መጣሁ። ናይንቲ ኤት ምናምን አካባቢ እዚህ መጣሁ። ኮንትራቴ እንዳለ ሆኖ ማለት ነው። እዚህ መጥቼ ወማድ ላይ ለመገኘት ወንድሰን የሚባል ጓደኛ ነኝ። ምናልባት ታውቀዋለህ። ወንድሰንን ብሉ ናይል፣ እሱ ሙዚቃ ማኔጀር ሆኖ እነ ዳኒ ቤዝ እነ ደረበ ምናምን እነሱን እቸው ይል ዳኒ ማለት ኪቦርድ ተጫዋቹ፣ ደር ማለት ማሲንቆ ተጫዋቹ ነ ዳኒ ማለት ቤዝ ጊታር ተጫዋቹ ዳኒኤል ተጫነ የሚባል ደረበ ማሲንቆ ተጫዋቹ፣ እነሱን እቸው ይል። እዛ በጣም ጥሩ ጊዜ ያሳልፍን። ባባማ ነው የሚባል በጣም ኢንተርናሽናል የሴኔጋሊዝ ዘፋኛል መድረክ ሼር አደረገን እዛ ጋር እንደገና በሁለተኛ ዙር ሳሊፍ ኬታ ትልልቆቹ እነ ዩስንዱር ከነሱ ጋር ለማክሲ ፕሪስት ከነሱ ጋር ነው አንድ መድረክ ሼር ያደረግ ነው እዛ ሄጄ ማለት ነው። እና እዛ ያን ሰርች የመጣው ከዛ በኋላ እንደገና እንግዲህ እዚህ እንዳልኩ ሙዚቃ ትምህርት ቤቱን ከጨረስኩ በኋላ አልበም ሪሊዝ ማድረግ ነበረብኝ። ወሊንግተን ውስጥ አፍሪካ እና የተነዘጋጃለን በየብሩ አልበሙ ሪሊዝ ተደረገ። እዛ ሳቢያ እንደገና የተወሰኑ የፋሽን ኢንዱስትሪ ውስጥ ውስጥ ገብቼ ነበር። የፊልም ኤክስትራ ስዊስ ፋሚሊ ኦፍ ሮቢንሰን እዛ ላይ ሁሉ ተሳትፌያለሁ። ዜንዶ ዘ መጨረሻ ወደ አሜሪካን ሄድኩት። አሜሪካ ለምን ሄድክ? ምን ያህል ጊዜ አሜሪካ? አንደኛ ለሀገባ ሄድኩ ለመጀመሪያ ጊዜ ማለት ነው። የውጭ ዜጋነች እና የዚህ ሀገር ዜጋ ድራይቭ ስሩ ይባላል። ሁለተኛ ፍቅር ማለት ድራይቭ ስሩ ይባላል። ከነገር ውስጥ ዌዲንግ ተሰልፈውልህ ከቄሱ ጭምር ምናምን እዛው ፈርመህ ምናምን ሰረሳ ምናምን ብር ከፍላ ልክ እንደ ማክዶናል ማለት ነው ሚስትህን ይዘህ ትሄዳለህ። መለቀቀል ቦታ ኤልቪስ ፕሬስሊ ያገቡበት ቦታ ነው። በጣም ፌማስ ነው። ወራ ፕሮንቬጋስ ስቴሲንቬጋስ የሚባለው እዛ ነው እና እኔ እዛ ገባው። ከዛ በኋላ ቴድሮስ ታደሰ ማግኘት ነበረብኝ ቴዲ እና አገኘሁት ቴሌጅ ቴዲ እና እኔ ደግሞ ሾ ሄደን ሾ ይዞኝ ከእሱ ጋር ማለት ነው ቬጋስ ነበረው ሲያ ሞነህ ማለት ነው አሁን ሙሉ ኑር ሰው እኔ በቃ ስራ ጀመርኩ እና ከቴዲ ጋር በጣም ከረጅም ጊዜ ወጣ በኋላ ተገናኘን። ስራ ሰራን አብረን። ከዛ በኋላ እንደገና ተመለስኩኝ። ተመልሼ መጥቼ ከሁለት ዓመት በኋላ እንደገና ሄድኩኝ። የአቡጊዳ ኮንሰርት እዛ ሄጄ ተገናኘን ኒውዮርክ ላይ እኔ እና ቴዲ፣ ቴዲ አፍሮ ማለት ነው። ሙዚቃ ላሰማ ምናምን ብሎኝ አሰማኝ መኪና ውስጥ ከቶ ትዕግስት በቀለ

ይሄ አልበም ሲወጣ የኢትዮጵያ ቴሌቪዥን ጠራኝ። ማየም ምንዳረግ እዛ ሄድኩኝ። ማየም አድርጌ ከዛ ልጆች ምናሉ ጓደኞቼ ይሄ ክሊፕ ይሰራለት እኛ በርም እንሰራለታለን አሉኝ። እሱ ኦኬ በአንድ ቀን ሰሩት ክሊፑን ማለት ነው። ኢትዮጵያ ቪ ሰጠዋቸው እና ምንም ነገር ሌላ እንዳይጨምሩበት ማለት ነው። የልጆቹ ቫሊዩ ለማግኘት እኛ ኢንተርቪው ካላደረግን ምናምን አሉ ማለት ነው። እነሱ ኢንተርቪው እናድርግ ባሉኝ ሰዓት ኦልሬዲ ዘፈኑ በጣም ፌሞስ እየሆነ መጥቷል። ኤርፖርትን ያለሁት እኔ ወደዚህ ልመጣ ከዛ ኤርፖርት ነው መታችሁ ታደርጉ ትችላላቸው ምናምን አልኳቸው። ኤርፖርት ያስገቡናለ ያለ ችግር የለው ምን ያስገባቸዋል ምንም ችግር አልነበረበት። ብር እየከፍል ገባል። መጨረሻውን ኢንተርቪው ያደረጉት አየር መንገድ ነው፣ ኢትዮጵያ አየር መንገድ። እዛ እሱን አድርጌ ገባው እኔ። በገባው በሶስት ወር ውስጥ ዘፈኑ ጠቅላላ በቲቪ በየጊዜው ይለቀቃል እና ይነግሩ ጓደኞች። እኔ በሌለውበት ፌመስ ሆነ ማለት ነው ዘፈኑ። ቀና እንደዛ ነው። ሲቀ በጣም አላሰብኩም። በቃ የህልሜ የነበረው ሀገሬ ላይ መጥቼ ከህዝቤ ጋር መተዋወቅ ነበር። ያን ሁሉ ዙር ነው። ከብዙ ባንዶች ጋር ሰርቻለሁ እንግዲህ ኬንያም ከዛ ሮች ጋር ሰርቻል ግን እዚህ ጋር በጣም በመድረሴ በጣም ነው ደስ ያለ መጨረሻ ላይ ማለት ነው እና ኬንያስ ጋር የነበረን ጊዜ በጣም የሚያምር ጊዜ ነው ልጆች አሉ ኢትዮጵያ ውስጥ አስራ ስምንት ዓመት ልጆችን ኢትዮጵያ ያሳደኩት ምክንያቱም ባህላቸውን ሃይማኖታቸውን እንዳያለቁ በጣም ከባድ ነው እዚያ ጋር ስለዚህ ምን ያህል ልጆች አሉ አራት ልጆች አሉ ሁለት ወንድና ሁለት ሴት አለኝ ዊንታና እንግዲህ አሁን አስራ ዘጠኝ ዓመቷ ነው ነባዬ አስራ ሰባት የዋራ አስራ ስድስት ጆናታን ደግሞ አስራ ሶስት ዓመቱ ነው ኢትዮጵያ ነው ያሉት ዋጋ ከፍ ያለው በዛ ማለት ነው። ባህላቸውና እምነታቸው ውስጥ ኖሮ ሀገራቸው መቀመጣቸውና ሁሉ ከአውስትራሊያዊቷ ባለቤት የወለድካቸው ከኢትዮጵያ ነው። ከልጆቼ ውስጥ እንግዲህ ኦልሞስት ሶስቱ ዘፋኞች ናቸው። ይተውታል፣ ይለቁታል፣ ይይዙታል። ሳሊም ናቸው። ቲያትርም ይሞክሯሉ፣ ዳንስም በጣም ይሞክሯሉ። ዳንስ ደማቸው ውስጥ ገብቷል። ከኔ ግን የመጣ ነገር የለም። በቃ የተዋረሰ ነገር ነው እና እኔ እዛ ያለው የመጀመሪያው ዙር ላይ ሄጄ የኤልያስን ባለፈው ረ ለኤልያስ የሰራው ዘፈን ነበር። እነሱ ዘፈኖች ነው የለቀቁት እዛ። የኤልያስ ደግሞ አድናቂ ግሩፖች አሉ ወደ ሰላሳ አርባ ሺህ ምናምን የሚሆኑ ከእነሱ ጋር ጆይን አድርጌ በዓል ምናምን ግድ ማክበር ነበረብን አብረን እና ሽልማት እዛ ሽልመው ነበር። እነሱም በዛ ምክንያት ማለት ነው መቃብሩ ላይ ምናምን ማስታወሻ ትን ብያለሁ እና ያለፈው ሁለት አመት ምናምን አካባቢ በማንም አትፈርስም የሚል አንድ ስንግል ለቅቄ ነበርለፈውዜማውም ግጥሙ በራሴ የተሰራ ማለት ነው። እዛም ኪቦርድ ነው የሰራው ሀገር እና እንደገና የኤልያስ አለ። ከኤልያስ በኋላ አሁን መጨረሻ ደግሞ ሄጄ ነበር። መጨረሻ ሲሄድ ብዙ ሚዲያ ላይ የነበርኩኝ በአጋጣሚ አዋርድ ዝግጅቶች ላይ ምናምን ነበርኩ። እና የመጨረሻ አንድ የሰራሁት ተፈና አለ ሲንግል። ዋናው የሄድኩበት ነገር ምንድን ነው? ይሄ በፊቱን አልበም ሙሉውን ለመሸጥና ሌላ ሲንግሎች ለመስራት ነበር። ግን በአብዛኛው ኢትዮጵያ ማወቅ ስለነበረብኝ በሄድኩ ጊዜ ኦልሞስት አምሳ አምሳ ማለት ይቻላል ገዳማት ነው ሄደው። ስ ሚኒት የሄድኩበት ገዳም ሚራክል ነው መሰውሩ በርሜሉ ጊዮርጊስ ይባላል። ፌስቡክ ገጽህ ላይ ብዙ ሰዎች ከዚህ ተከትሎ ሄደዋል እና በቃ ተአምር ኢትዮጵያ ማለት እግዚአብሔር እዛ አገር እንዳለ ብቻ የሚነግርህ እሱ ነው። ኢትዮጵያ ሄጄ ሳርቃሪ ነው የሄዳንኩት በአፈር እና በውሃበትቃል ተመልሰውንነት ነው ላይ ላይ በቃ መሰከረ ነው። መ የልዕልና መጨረሻ ከዓለም ሁሉ እየተለየች አብሪ እሷ ሀገር ነች። ምናልባት እንዲህ ዝም ብለን አሁን ትናንሽ መጥፎ ሰዎች በሚያሰሩት በሚያደርጉ ነገር ያችን ትልቅ ካባ የለበሰች አገር ልንገፋት ንሞክር ይሆናል። አይደለም፣ አሁንም መቼም ቢሆን አይሆንም። ምክንያቱም ቃል ኪዳን የተገባላት ምድር ነች። ኢትዮጵያን ጠልቶ የሚኖር ኢትዮጵያዊ ቦታ አይኖርም። አሉ ገዳማቶችን ኢትዮጵያ ውስጥ ኤደማየት የምትችል ከሆነ የተደበቁ መጽሐፍቶችን ከአባቶች ጉልበት ስር ቁጭ ብለህ ተምረህ የምታነባቸው ከሆነ ያንቺ ሀገር ሌላ ነች። የሀገር ጸሎት በሁሉም ሃይማኖት ዘርፍ መልካም ነው። መጨረሻውን ሙዚቃን ባለፈው አሰርተ መታህል ላይ በቅርብ ያወጣህል የሱ ስኬት እንዴት ነበር? የመጨረሻው ሲንግል ነው። አላለቀም ገና፣ ምክንያቱም ምንድነው፣ ዜማው በጣም ጥልቅ ነው። ዓመት ምናምን የፈጀብኝ ሳሻሽለው ምንስለው ምንስለው እና ኖርማሊ አሁን ስልኬ እንደዚህ ብትበረብር ከሶስት መቶ አራት መቶ ምናምን ዜማዎች ምናምን እያንዳንዱ ወደ አራት አመት ስልክ አለኝ ዛ እና ይሄ ዘፈን በጣም ተሻሽሎ መጻፍ ነበረበት እና ከብዙዎቹ ጋር መካከል ነበረብኝ ይሄኛውን የልማ ገብረአብና እኔ ጻፍ ነው በሚገርም ሁኔታ እንግዲህ አንዱ አቀናባሪ የተሰጠው በጣም እሱ እየከበደ ሞት፣ ግን ጥሩ ይዘት ላይ ነው የነበረው። ወደ አበጋዝ የመሄድ ስሜት አለ። አሁን እንግዲህ በመሄድበት ጊዜ እሱ መስመር መያዝ አለበት። ከዛ ውጪ ይሄኛው ሙሉ ያልኩ የበፊት ሰራት ስራ እሱ ኦልሬዲ ከሰዋ ሰው ጋር የተነጋገርኩ ነው፣ እና እነሱ ይጠናቀቃሉ ብዬ ነው ማስበው። እንግዲህ እዚህ ሞኜ አላረፍኩም። ያው እንደምታውቀው ማርኬቲንግ ለጃምቦ ሰራ ያለው ሙዚቀኞቹን ፕሮሞት በፌስቡክም ላይ የኔን ልምድ ምናምን የሚወዱ ሰዎች አሉ። አሁን ሌላ ደግሞ ቻናል ምናልባት ይዤ ይመጣለሁ ብዬ አስባለሁ ማስተማሪያ የሚሆን ማለት ነው። እዚህ ሀገር ውስጥ ያሉ በማህበረሰብ ውስጥ በርካታ የተለያዩ ኢትዮጵያም ደረጃ ቢሆን ከፍተኛ ቦታ ላይ የነበሩ ብሔራዊ ቲያትር፣ በተለያዩ ትላልቅ መድረኮች ላይ የተጫወቱ ኢትዮጵያውያን የጥበብ ሰዎች አሉ፣ ግን በተበታተነ መልኩ ነው ያለው። ልክ እንደ ሌላው ሁሉ እንደ ስፖርት በርካታ ስፖርተኞች አሉ። በናሽናል ቲም ውስጥ የተጫወቱ ኢትዮጵያውያን እግር ኳስ ቡድን ግን አንድም ጠንክሮ ሊወጣ አልቻለም። የተወሰኑ ጥረት የሚያደርጉ ሰዎች አሉ። ያንን በእርግጥ ከፍ ያለ ደረጃ ላይ ለማድረስ አልተቻለም። በየመስኩ ይህ ነው የሚባል ነገር ችሎታ ያላቸው ሰዎች ሲያጠፉ ጠንክሮ ወጥቶ አውስትራሊያ ደረጃ ሞገስ የተላበሰ ወይም እውቅና ያገኘ ለማፍራት አልተቻለም እስካሁን ጥረቶቹ እንዳሉ ሆነው፣ በሙዚቀኞቹስ በኩል በጥበብ ሰዎች በኩልስ ይሄ ያልሆነበት ምክንያት ምንድን ነው? ከምን አኳያ ነው የጥበብ ሰው በመቀራረብ በኩል ከሌሎች ይሻል ይላል? ወደፊት አፈንታው ምን ይሆናል? እንዳልከው ነው እነዚህ በግል የሚሮጡት እና የሚጥሩትን ሰዎች በጣም ነው ማድንቆ። በመጀመሪያ ምክንያቱም በጋራ ካልሆነልህ በግልህ የሆነ ነገር ድረስ መሄድ አለ። ግን ምን ያስፈልጋል? መሀል ላይ ሴንትራላይዝ መሆን ያስፈልጋል። ሁሉም ተሰባስቦ አንድ ነገር ቢሰራ በጣም ጥሩ ነው። እንግዲህ እኛ አሁን ወረዴ ስራ ዘመናችን የሚጨርሰን በኢትዮጵያ ኮሚኒቲ ግን በእኛ ዘመን የነበረው ነገር ለውጥ አለው ብዬ ያስባል። በቶርናመንቱ ላይ ስታይ በጣም ብዙ ሰው ነው የነበረው። እንደገና ደግሞ ቢዝነሶችም አንድ ላይ ተባብሮ ብዙ ነገር አድርገዋል። ግልሰቦችም በራሳቸው እስከ ዛሬ የለፉትን የተወሰኑትን ለመሸለም ሞክረናል አሉ። ግን ምንድን ነው የሚያስፈልገው ተነጋግሮ ሴንትራላይዝ አድርጎ ትልቅ ነገር ለመስራት ማቀን ነው። አንዳንድ ጊዜ በጣም በግል ዝም ብለህ ረጅም ጊዜ ብቻ መሄድ የለበት፣ አይበጅም። ብቻውን ረጅም ጊዜ ጥሩ ነው እንትኑ ጉልበቱ ሌሎችን ያነቃቃል ነገር ነው። ዳንኤል የሚሰሩት ታዋቂ ኢትዮጵያውያንን እዚህ እያመጡ ከህብረተሰቡ ጋር መገናኘት ቀለል። አዎ፣ ብዙ እንትኖች አሉ አሁን እና፣ ምንድን ነው በሙዚቀኛውን በኩል ብትሄድ፣ በትያትረኛውን በኩል ብትሄድ የሚችሉትን ለመስራት ሞክረዋል። ባለችው አቅም ማለት ነው ግን በቂ ነው ብዬ አለም። ስለዚህ ምን መደረግ አለበት? መደረግ ያለበት ነገር ምንድን ነው መሰለህ፣ በጣም እንደ ኮሚኒቲ መጠንከር ያስፈልገናል። ስነጥበቡ፣ ሰዎች፣ ህብረተሰብ ላይ ከፍተኛ ተጽዕኖ የማስደርስ ህብረተሰብን አንድ ቦታ ላይ ሰብስቦ የማገናኘት አቅም አላቸው። ያንን አቅማቸውን ለምን አልተጠቀሙም? እንግዲህ ያንን አቅም ለመጠቀም አንደኛ፣ የመጀመሪያ ደረጃ ሁሉም ሰው እዚ ሀገር ላይ ሙያ ብሎ ሊይዘው አይችልም። ይህን ነገር ይህ ኑሮም ሁኔታ አለ ኃላፊነት ካለበት ለዛ ነው በአብዛኛው የምትሮጡ። ሁለተኛ ደረጃ ደግሞ ያንን የሚያሰባስብ አንድ የሆነ ሴንተር ያስፈልጋል። ያ ሴንተር የግድ መፈጠር አለበት። እንግዲህ ወደፊት ምናልባት እንግዲህ አሁን ሙዚቀኞቹም ተነጋግሮ ተዋንያኖቹም ተነጋግሮ ከኢትዮጵያ እኮ አሰልጣኞች ማምጣት ይቻላል። አሰልጣኞች መጥቶ ውዝዋዜ የሚያስተምር ሙዚቃ የሚያስተምር እንደገና ደግሞ ቲያትር የሚያስተምር እነዛ ሁን ተስፋዬን የመሰለ ትልልቅ ሰዎች አሉ ያገር ገብቷል። በጣም እነሱ አሁን ጠንካራ ስራ ነው እየሰሩ ያሉት። ቱም በሰዓት ሆነ ሀገር ቤት ባለው ሁኔታ ለማለት ነው። እዚህ ኢንትረስቱ ያስፈልጋል። እንደ አዲስ መሰልጠን የሚፈልግ ምን ያህል ሰው ነው? ቀይር አለብን ብሎ የሚነሳ ምን ያህል ነው? ለክብሩ ለባህሉ፣ ለሀገሩ ምናምን የቆመ ሙዚቀኛ አለ፣ አለምንም ነገር ገንዘብ ደግሞ ብቻ የሚያ ሙዚቀኛ አለ። ስለዚህ ከልብ ካለቀሰው እንድ ይባለው ባገድም ይባለው። ስለዚህ ሴንትራላይዝ መደረግ ያስፈልጋል። በግላችን የምንሰራው ነገር በጣም መልካም ነው፣ ግን እሱ ወደ ቲም ማዞሩ ጥሩ ነው። አርቲስት ኤልያስ ኪዊ የማነ ዳምጤ፣ መጨረሻ በዚህ የሙዚቃ ህይወት ውስጥ የት ላይ ልናየው ገኘው እንችላለን? በቀጣዩ በመጪዎቹ አመታት ውስጥ አሁን የተወጠነውን ስራ አክሎ ከዛ ባሻገርስ የአባት ቃል መጨረሻ ፍሬው እዛው አገር ቤት ውስጥ ተመልሰ ነዋሪነትህ የመጨረሻው ጥሮታ ዘመንን እዛ ለማሳለፍን ሀሳብ ወይስ እዚሁ ሆኖ የአውስትራሊያ ህይወት ውስጥ ቀሪም ጊዜ መጨረስ ነው። እችን ጥያቄ በጣም ወድጃታለሁ፣ ምክንያቱም የመጀመሪያው ደረጃ የትም ሀገር ልኑር፣ እስከ ዛሬ በቃ ኢትዮጵያ ነኝ። ምንም ላደርግ አልችልም። ከደም የሚወጣ ነገር አይደለም። ኔልሰን የሚባል ኒውዚላንድ እያለው ኤልቼስኮ የሚባል ካፌ ቤት አለ። እዚያም ቤት እየተከራዩ በወር አንድ ጊዜ ስለ ኢትዮጵያ ሙዚቃ ነበር ትምህርት የምሰጠው። ኢትዮጵያ ሄዶ ቡና የሚነግዱ በሙሉ ተሰብስበው ይመጡ ነበር። ስለ ኢትዮጵያ ተናግረው አይጠግቡም። እኔ የትም ልዙር የትም ልኑር፣ ደሜ ኢትዮጵያ ሀገሬ ነው። ሄጄ ሪታይር እራሱ ማድረግ የምፈልገው ያለው ነገር ይሄ ነው። ሙዚቃዬንም ሙሉ ለሙሉ በደንብ ሰራለሁ ብዬ የማሰበው አገሬ ስገባ ነው። የበለጠ እርሷል። በተልእኮ ምናምን የሚሆን ነገር አይደለም። ኦልሬዲ፣ እንግዲህ አልበሞች እሰራለሁ ወደፊት። አሁን ግን ለጊዜው እያልኩ ያለሁት ምንድን ነው? እነዚህ ነገሮች ስፍራ ቦታ ቦታ እስከሚይዙ ድረስ ሲንግል ላይ ነው ያለሁት ፍላጎቴ ሀገር የመኖር ፍትሀቴ ምዘዋል ቃል መልካም ሕሳቤ ነው። የአባትን ምክር የሀገር ፍቅር ስሜት እንዳልከው ከደም ውስጥ የማይወጣ ነው ኢትዮጵያዊነት። የወደፊት ምኞት የስራ ጅማሮችም እንደዚሁ ስኬት በቅተው ዳግም በነዛ ላይም ለመናገር እንደምንበቃ ተስፋችን ነው። ድምፃዊ፣ ገጣሚ እና የሙዚቃ አቀናባሪ ኤልያስ የማነ ስለ ቃለ ምልልሱ በጣም አመሰግናለሁ። ካ በቃ እንደ ወትሮ ኢትዮጵያኖችን በዚህ በፕሮግራም አምጥተ የምታወያይ የምታስተምር፣ እንደገና ደግሞ የህብረተሰቡን የሀገርን እሴት በሙሉ በስፋት አንተ የምትዘግብ በመሆኑ እግዚአብሔር ባርከህ ርጋበት ከ በጣም አመሰግናለሁ። ታንክዩ